ለዚህ ዘመቻ የመድኃኒት መግዣ የሚውል አራት ሚሊዮን ዩሮ ወይም ከ82 ሚሊዮን ኢትዮጵያ ብር በላይ በአውሮፓ ሕብረት የተለገሰው ስራውን ለማቃናት በሰፊው የረዳ መሆኑን አያይዞ ዓለም አቀፉ ድርጅት ገልጿል። በዚህም መሠረት ወደ 24 ሚሊዮን የጠብታ መድኃኒቱን በመግዛት በሶማሌ፣ ጋምቤላ፣ ቤንሻንጉል ጉሙዝ፣ አፋር፣ ድሬዳዋ እና ሐረሪን የሚመለከት እንደሆነ መረዳት ተችሏል። ከአምስት ዓመት የዕድሜ ክልል በታች ለሚሆኑ ቀደም ሲል የተከተቡም ቢኖሩ ሁለት ሁለት ጠብታዎች እንደሚደረግላቸው ነው። ወረርሽኙ በሰፊው ሳይከሰት በፊት ያስቀድመው ዘመቻው በመካሄድ ላይ እንደሆነ ተነግሯል። አሁን ባለበት ደረጃ ሁኔታው ከምን ላይ እንዳለ የሚገልጹልን በዩኒሴፍ ውስጥ የክትባት ዘርፍ ዋና አስተባባሪ ዶክተር ትርሲት አሰፋ ናቸው። በአሁኑ ጊዜ እየተካሄደ ያለው የፖሊዮ ክትባት እንደሚታወቀው የዛሬ ዓመት አካባቢ በነሐሴ አካባቢ 2014 በፈረንጆቹ የፖሊዮ ወረርሽኝ ተከስቶ ነበረ። አገሪቱ ይሄ የተከሰተው ወረርሽኝ ከጎረቤት ሀገር ተያይዞ በመጣ የፖሊዮ በሽታ ነው። ያንን ተከትሎ አገሪቱ ለዛ ወረርሽኝ የምላሽ የክትባት ዘመቻ ዋርካ ሄዳለች። ወረርሽኙን ለመግታት የመከላከያው ዘመቻ የተካሄደባቸውን አካባቢዎች ሲዘረዘሩ በተለይ በሶማሌ ክልልና በሌሎች ከፍተኛ ተጋላጭነት ባላቸው አካባቢዎች ከሶማሌ በተጨማሪ ማለት ነው እንደ ጋምቤላ፣ ቤንሻንጉል እና አፋር እና በሰሜኑ የአማራ ክፍል አካባቢ ለበሽታው ተጋላጭ ይሆናሉ እና ከጎረቤት ሀገሮች ጋር ግንኙነት አላቸው በተባሉት አካባቢዎች ላይ ተካሂዷል። ከጎረቤት የተዛመተው ከየትኛው ሀገር እንደሆነ በአካባቢው ፖሊዮ ጠፍቷል የተባለው በቅንጅት እንደሚሰራ አያይዘው ገልጸዋል። ሀገራችን ከ1999 ለሶስት አመት በላይ ከፖሊዮ ነፃ ነበረች። ይሄኛው ሁኔታ የተከሰተው እንደምናውቀው የሶማሊያን ሁኔታ ስለምናቅ አገራችን ደግሞ ሰዎች እንደ ልባቸው የሚንቀሳቀሱበት አካባቢ ስለሆነ ሰዎች የሞቃዲሾ ሶማሊያ ወደዛም ይሄዳሉ፣ ወደዚህም ይሄዳሉ ና ስለዚህ ክትባት ሁኔታው ባልተጠናከረበት ሁኔታ የበሽታው መከሰት እንደሚኖር ይታወቃል። ስለዚህ ሰዎችም ተንቀ ሽ በሆኑበት አካባቢ በሽታው ከአንዱ አካባቢ ወደ አንዱ አካባቢ ሊከሰት ችሏል። ፖሊዮ ከኢትዮጵያ ጠፍቷል ከተባለ በኋላ ይህንን አሁንም ለማስቆም አልተሻለ የሆነ ወይ ለሚለው ዶክተር ትርሲት የሚሉት ይህንን ለመቋቋም ዝም ተብሎ አልታየም። ኢትዮጵያ ጤና ጥበቃ ሚኒስቴርም ከሌሎች አጋር ድርጅቶች ደብሊኤችኦ፣ ዩኒሴፍ ጋር በመሆን አጎራባች በአንድ ጊዜ ውስጥ ክትባቱን ዘመቻ ለማካሄድ ያደረጉት ሙከራ አለ፣ ተካሂዷል። ነገሮችን ለማስቀረት ማለት በሁለቱም ሳይድ እኩል የክትባት ዘመቻ ከተካሄደ፣ ከዚህም የሚመጡት መከላከያው ያላቸው ናቸው። ከዛም የሚመጡት በበሽታው የማይጠቁ ይሆናሉ። ስለዚህ እነኚህ ሁኔታዎች ክሮስ ቦርደር ዘመቻ በምንለው ስብሰባዎችም ተካሂደው ከአጎራባች ሀገሮች ጋራ ከኢትዮጵያና ከአጎራባች ሀገሮች ጋራ እና በዛም ምክንያት ነው ይሄ የነበረው ተጠና ከረ ግንኙነት ነው ዘመቻውን ሊያሳካው የቻለውና ይህን የተከሰተውን ወረርሽኝም ለማቆም ያስቻሉ። ጌታቸው ተድላ ይለ ጊዮርጊስ ለዶች ቬለ ራዲዮ ከአዲስ አበባ።